በጣም አመሰግናለው ቪኦኤ። ስሜ ፍሬዎት ደርሶ እባላለው። አትላንታ ጆርጂያ ነው ስራዬ። ኦቨር ትሪ ፋይቭ ይርስ ነርስ፣ አድቫንስ ነርስ ነበርኩ። አሁን ፒኤችዲ ያለው ኦን ወመን ሄልት እና ግሎባል ሄልት አለም ፍሬ ፒንክ ሀውስ ካንሰር ፋውንዴሽን ደግሞ መስራችና ኤግዜክቲቭ ዳይሬክተር ነ በጣም አመሰግናለው ዶክተር። እንግዲህ አለም ፍሬ ፒንክ ሀውስ እንዴት ሊመሰረት ቻለ? ምክንያቱ ምን ነበር? መጀመሪያ ድርጅቱ ሲመሰረት በአትላንታ ጆርጂያ አለም ፀሐይ የጡት ካንሰር ፋውንዴሽን የሚባለው እና አለም ፀሐይ የእኔ ታናሽ እህት ነች። በጡት ካንሰር ነው ያለፈችው። እሷን አነር ለማድረግ በእሷ ስም ነው የተመሰረተው። ቱ ታውዝንድ ኢሌቨን ሜይ ነው እሷ ከዚህ ዓለም በሞት የተለየችው ኢትዮጵያ እና አስር አመት ይሆናል በዛ ስም ይሄድ ነው። ከዛ በኋላ ግን ጡት ካንሰር መሆኑ ቀርቶ ሁሉንም አይነት ሴቶችን የሚያጠቃ ካንሰር በሙሉ መርዳት ጀመር። የጡት ካንሰር እና የማህፀን ካንሰር ዋና አላማችን ሚሽናችን ስሆኖ ሌሎችንም ካንሰር ስለምናጣቃ ይባላል አለም ፍሬ ፒንክ ሀውስ ካንሰር ፋውንዴሽን ሆኖ ስሙ ከተቀየረ ይሄው አሁን ሁለተኛ አመት አሳልፈናል። እንግዲህ መነሻው የእህትሽ ምክንያት ይሁን እንጂ አንቺም ራስሽ የራስሽ ጉዞ አለሽ፣ ከካንሰር ጋር የተያያዘ ካንሰርን ማሸነፍ የቻልሽ ሰውነች፣ እና እስቲ ጥቂት ስለ ራስሽ ንገሪ። የጡት ካንሰር በብዙ አይነት መንገድ ይመጣል። አንደኛው በዘር ነው። ጄኔቲክ ካንሰርን ይባላል እና በእኛ ደግሞ ፎርቹኔትን በአንፎርቹኔት በህታችን ነው ያወቅነው። በእርግጥ በህታችን አላወቅኩትም። እኔ ስያዝ ነው ጄኔቲክ ቴስት አድርጌ የዛ ጄኔቲክ ዘሩ እንዳለን ጄናችን ውስጥ እንዳለን ያወቅኩት በእኔ ቴስት ላይ ነው። አይ ዊሽ በኢትዮጵያ እንዲሁ ቴስቱ ተደርጎ በዛን ሰአት ቱ ታውዘንድ ኢሌቨን ባቅ ኑሮ ምን ታደርጊ ነበር የሚለው ብዙም የተለየ ነገር ባላደርግም እንዲሁ የማውቁ ጥሩ ነው። እኔ በፊልዱ ላይ ነው ያለሁት ካንሰር ነው ብዙ ስፔሻላይዝ አድርጌ ስሰራ የነበረው በሪሰርችም በአኪዩት ኬር ሆስፒታልም፣ ትንሽ አይዲያ አለኝ ሪስክ አለኝ ብዬ አስብ ነበር። ሪስኬንም ለመቀነስ አንዳንድ የተለያዩ ነገሮችን እሰራ ነበር። ግን ያው ብትሰሪም አቮይድ ማድረግ አትችይም። አድቫንቴጁ ግን እንደ እህቴ ቆይቼ ሳይሆን ካንሰሩን ያወቅኩት ኤርሊ ስቴጅ ነው ያወቅኩት። በጣም ኤርሊ ስቴጅ እና ቶሎ ስለታወቀ በሽታው እህቴ የሄደችበትን የትሪትመንት መንገዶች ወይም ሬዲዬሽን፣ ኪሞ ምናምን የሚለውን አልወሰድኩትም። ይሄን ዋናው ቁልፉ አሁን ይሄን የሚያዳምጡ እህቶቻችን፣ ወንድሞቻችን ባይደወ ወንዶችም ብረስ ካንሰር ይዛቸዋል እኛ ሁልጊዜ ሴቶች ላይ ፎከስ ስለምናደርግ ነው ቁጥሩ ስለሚያንስ ብቻ እና ማወቅ ያለባቸው Let catching catch an out ምን እናድርግ የሚለውን መረዳትና በተግባር መፈጸም አለባቸው። ግን አሁን ስድስት አመቴ ነው። የኪሞቴራፒውን ሬዲሽን ሳልወስድ ለአስር አመት የሚወሰደውን መከላከያ ተብሎ የሚሰጠውን ታብሌት በየቀኑ እየወሰድኩ ነው ያለሁት። ሞሽናሊ ድሬን ያደርጋል። አለብሽ ሲባል ከሞተች እህትሽ ጋር ታገናኘዋለሽ፣ ከሌሎች ሴቶች የሚሄዱበት ጉዞ ጋር ታየዋለሽ፣ ስራሽን ያደናቅፍሻል። ኢሞሽንሽን ድሬን ያደርጋል። እምነት ስላለኝ ደግሞ ማድረግ ያለብኝ ሪፖርቲንግን ማድረግ አለብኝ ብዬ ሳልደብቅ እያወራሁት በደስታ ተቀብዬ እየሰራሁት ስለሆነ እግዚአብሔር ይመስገን፣ ጉዞዬ በጣም የሚመረር አይደለም። ያው ቀዶ ጥገና ማርገሻል ቀዶ ጥገና እኔ ጡቴ አለብኝ ስባል በግራ በኩል ትንሽ አንድ ሴንቲሜትር ቁስል ነገር አለ ነው የሚያሳየው። ግን እኔ አንደኛ የዘር ነው፣ ሁለተኛ ደግሞ እኔ የማጠባው እድሜ አይደለም ያለሁት የማጠባበት እድሜም ቢሆን ሕይወት እናት መኖር አለባት አይደለም? ልጅንም ለማሳደግ ሰው ጡቴን ማስወገድ ጡቴን ሰርጀሪ ማድረግ ነበረብኝ እና ሰርጀሪ ትንሿን ብቻ አውጥቼ መተው እችል ነበር። ነገር ግን የመረጥኩት ለሌላም ጊዜ እንዳላስብ ብዬ ሁለቱን ጡቴን ነው ያስወጣሁት፣ ሰርጀሪ ያደረግኩት ከዛም አልፌ ሄጄ የጡት ካንሰርና ኦቫሪያን ካንሰር ይገናኛል። ሰራጭ ወደዛ ይሄዳል፣ እና እሱንም አብሬ ነው ያስወጣሁት። ማሰብም አልፈለግኩም ሁለተኛ። ያ ግን ምርጫ የነበረ እንግዲህ ተቋማችሁ ሲመሰረት ያየሹ ክፍተት ይኖራል መቼም። እህትሽ ስትታከም እና ምን አይነት ክፍተት ለመሙላት ነበረ የተመሰረተው? ክፍተቱ እህቴ ኢትዮጵያን የነበረችው በዛን ሰዓት ከአስራ አንድ አመት በፊት ስለ ካንሰር አይወራም። ስለ ካንሰር ሰርጀሪም የሚሰጠው ሌላ ስም አለው እና እና እህቴ በዛ ምክንያት ሰቡ ተጽዕኖ ስለነበረ አልተናገረችም። ውስጧ ደብቃ ነበረ የጠበቀችው። እና አሁን እግዚአብሔር ይመስገን ይሻላል ትንሽ። በዛን ሰዓት ግን በጣም የተቸገረችበት ጊዜ ነበር። ያ ክፍተት አንደኛው ነው። ሌላው ደግሞ ህብረተሰቡ ቢያቅ ኑሮ ስምፕተሙን ቢያቀ ሁን ድግስ ነበር። እቃ ሳነሳ የሆነ ነገር አበጠ ይድናል እያለች የሆነ ነገር ታደርግ ነበር ለብዙ ጊዜ። እና ደረጃውን ከፍ አደረገችው፣ ካንሰር መሆኑን ስላላወቀች ካንሰርን ለማወቅ የሚደረገው And selling Kawak at Bahalay m counselling. ትሪትመንቱ በጣም ትልቅ ጋፕ ነበር በኢትዮጵያ ውስጥ ያን ጋፕ ሞላሉ ብዬ ሳይሆን፣ ግን አትሊስት ይሄ ድርጅት ቢመሰረት ብዙ ጥልቅ የሆነ ትምህርት እየተሰጠ አት ሴም ታይም ደግሞ ሴቶች ሲቸገሩ ፋይናንሻሊ የዛን ደግሞ እየከፈልን በፕራይቬት አንዳንዶችን እንልክ ነበር እና ብዙ ጋፖችን ለማጥበብ ሞክረናል። አስራ ሶስተኛ አመታችን ዘንድሮ ይዘናል። ኢትዮጵያም ሁለት ካንሰር ሴንተር ፒንክ ሀውስ የሚባል ከፍተን ከገጠር የሚቀመጡበት ቤት የላቸውን በረንዳ ነው የሚቀመጡት ትሪትመንት ወስዶ በብርድ በረሃብ፣ ከዛም ደግሞ ገንዘባቸውን አንዳንዶች ዱርዬዎች ይወስዱባቸዋል። ያቺ ገንዘብ ስታልቅ ተስፋ ቆርጠው ይሄ የማይድን በሽታ ወደ ሀገራችን ሄደን ከልጆች አንቺ ጋር እንሙት የሚሉት በጣም ብዙ ናቸው። የእነሱን ጋፕም ለማጥበብ የረዳናቸው ናቸው ከስምንት ሺህ በላይ የሚሆኑ እናቶች እስከ አንድ አስተማሚዎቻቸው እየረዳን ያለ ነው። አሁንም ይቀጥላል። ከዛ ውጭ ደግሞ ትልቁ ስራ በትምህርት ቤቶች ሄደን እናስተምራለን። እዚህ ሀገር ያለው እንቅስቃሴያችሁ ምን ይመስላል ይላል። ምንድነው እዚህ ሀገር ደግሞ ብዙ ያጋጠምን ጋፑ አንደኛ ካንሰር መሆኑን ለማወቅ ይፈራሉ። ስለሚፈሩ ልጅ ግራጁዌት እስከምታደርግ እስከሚያደርግ እከሌ እንደዚህ እስከሚል ሉና እናቶች ፖስትፖንድ ያደርጉታል። ፍርሀት ማወቅን አይፈልጉም። እና ባይዘ ታይም ጨርሰው በቃ አሁን መሄድ አለብኝ ብለው ሲሄዱ ከጡታቸው ወደ አጥንታቸው ተላልፎ ነው የሚሄደው። እና በጣም ያሳዝንሻል። እዚህ ሀገር ሆነሽ ሁሉ ኢንፎርሜሽን እያለሽ፣ ግን ያን ፕሮሰስ ማድረግ እና እርምጃ መውሰድ በጣም ከባድ ነገር ነው በእኛ ሶሳይቲ። ሴት የማደርግ እነሱን እናስተምራለን በየተራ ወደ ዶክተር ወስዳለን፣ ከሶሻል ወርከሮች ጋር እናገናኛለን። የቤት ክራያቸውን፣ የሀውስ ሞርጌጅ የአንድ ወር የሁለት ወር ግሮሰሪ በየጊዜው ነው የምናደርገው። ህጻናቶች ልጆች የትምህርት ቤት ልጆቻቸውን ደግሞ ፒክ አድ ገን ይሄ አፍተር ኬ የሚሉት አለ። እሱ ጋር ከፍለን እንወስዳለን፣ እንረዳቸዋለን። በጣም ብዙ ሶሻል ስራዎችን እንሰራለን። አትላንታ ዙሪያ አካባቢ አመቱ ደግሞ ኮንፈረንስ፣ ትልቅ ኮንፈረንስ የተለያዩ ዶክተሮች ከተለያዩ ስቴት እየመጡ ያስተምሩልናል የእግር ጉዞ ደግሞ ከጀመርና አሁን አራተኛ ዓመታችን ነው የእግር ጉዞ በጣም ደስ ይላል ወጣቶችን ያሳትፋል ፈንድሬዝ የምናደርግበት ጊዜ ደግሞ ዋኪን ነው እና አሁን ደግሞ ሄልዝ ፌር አስበናል ከኢትዮጵያ ኮሚኒቲ ጋር ሆነን ተቋም እንደ መሰረተ ሰው ኢትዮጵያ ውስጥ እንደሚንቀሳቀስ በቂ ትኩረት ተሰጥቶታል ወይ በጤና ሚኒስቴርም በባለድርሻ አካላት በቂ የሚባል ትኩረት ቀርቶ ሀምሳ ፐርሰንት እንዳለ ወርልድ ዋይድ ማለት ነው እኮ። እንደ ዳብሬዎች ምናምን ብታያቸው በቂ ትኩረት ቢሰጠውማ ይህን ያህል ሰው ከሰባት ሴቶች አንድ ሰው እየተባለ እየተጻፈ ሁልጊዜ እንደ ታሪክ አይነገርም። በየአመት በሚኒስትሪ ኦፊልድ ዝንበዩ በሴቶች በቂ ትኩረት አልተሰጠበትም። እንዲሰጥም እየገፋፋን ነው። ከድሮ ይሻላል። እና በጣም ያሳዝንሻል። ኢትዮጵያ በአጠቃላይ አፍሪካ ያሳዝንሻል። ሴቶች እራሳችን ተነስተን እራሳችን ኤምፓወር አድርገን ነገሩን አውቀ ነው ከትንሽ እስከ ትልቅ ሆ ብለን ተነስተን እንጀምረው ብለን ተነስተን ካልሰራን በስተቀር ብዙ መጠበቅ ያለብንም እና የሴቶችን ሚኒስተር የጤና ሚኒስተር ትምህርት ቤት ሁሉም ተጋግዞ ለየራሳችን ድምፅ መሆን አለብን። የአንድ ድርጅት ብቻ አይደለም እየተናገርኩ ነው። መሞት የምፈልገው በዛ ነው የምቀጥለው። የምትተባበሩ ሰዎች በሚዲያም ያላችሁ ኦክቶበርን ብቻ ጠብቃችሁ ከሚሆን አስተባብሩን፣ ብቻው ታድርጉ እኛ ምናደርግ። እሺ፣ እሺ ዶክተር ፍሬ በጣም ነው የማመሰግነው ስለነበረን ቆይታ፣ እጅ ጋር እያመሰግናለሁ።